ሰሞኑን በሙስና ተጠርጥረው የተከሰሱ ሰዎች ጠበቆችና የሕግ ባለሙያዎች ዛሬ ደንበኞቻቸውን ማግኘት እንዳልቻሉ ተሰምቷል። ስድስት ጠበቆች ዛሬ ከቀትር በኋላ ማዕከላዊ ወንጀል ምርመራ ውስጥ በጥበቃ ስር የሚገኙ ደንበኞቻቸውን ለማነጋገር ሄደው ከሁለት ሰዓታት በላይ ቆይተው አራቱ ሳያገኟቸው መመለሳቸውን ከጠበቆቹ አንደኛው ለቪኦኤ አመልክተዋል። ሰሎሞን አባተ ማምሻውን ወደ አንድ የሕግ ጠበቃ ደውሎ አነጋግሮ ነበር። ተከታዩን ዘግቧል። ጠበቆቹ በጥበቃ ተሰላጅተው ሊመለሱ ሲሉ ከተከሳሾቹ የሁለቱ ጠበቆች የሆኑት ከዶክተር ፍቅሩ ማሩ ጠበቆች አንደኛውና የአቶ እሸቱ ወልደ ሰማያት ጠበቃ ብቻ ደንበኞቻቸውን እንዲያነጋግሩ እድል የተሰጣቸው መሆኑን በስፍራው ጥብቅና ለመቆም ሊያነጋግሩ ሄደው የነበሩ አንድ የህግ ባለሙያ አመልክተዋል። አቶ አበበ ጉታ ወጌ ይባላለሁ፣ የህግ ጠበቃ ነኝ። ዛሬ ከሰዓት ዘጠኝ ከአምሳ ሶስት ላይ ማዕከላዊ ምርመራ ማምሪያ ነበር አቶ መላኩ ፈንታን ለማነጋ ለምንድን ነው አቶ መላኩ ፈንታን ለማነጋገር የሄዱት? ምክንያቱም የገቢዎች ኤጀንሲ ዋና ዳይሬክተር ናቸው። በህዝብ ዘንድም ደግሞ ጥሩ ስም ያላቸው ሰው ናቸው። ለሰውም ለህዝብ አክብሮት ነበራቸው እና በፍትህ ሂደቱ የተቻለኝን የሙያ አስተዋጽኦ ላደርግላቸው ፈልጌ ነበር። ምንድን ነው በእርስዎ እና በአቶ መላኩ መካከል ያለው ግንኙነት? አሁን ምን ምንም የተመሰረተ የለም። አነጋግሬ ካነጋገርኩ በኋላ ነው የምመሰረተው። ገና የጥብቅና ውል ውስጥ አልገባንም። ገና ለማነጋገር ነበረ የሄድኩት እንደ ማንኛውም የህግ ባለሙያ። ለምን ወደ እርሳቸው ይሄዱ እርስዎ? ሰው አነጋግረኝ ነበረ ዘመዳቸው። እርሶ ጥብቅና እንዲቆሙ ነው ያ ዘመዳቸው ያነጋገሩት? አዎ ከውጭ ነው ከሀገር ውስጥ አይደለም። አነጋገረኝ እና እርኩ ምንድን ነው ያጋጥሞት ወደ ማዕከላዊ ምርመራ በሄዱ ጊዜ እኔ ዘጠኝ ከአምሳ ሶስት ደቂቃ ነበረ ማዕከላዊ ምርመራ መላ የገባሁት። እኔ ሲደርስ አምስት ጠበቆች ነበሩ ደበኞቻቸውን ለማነጋገር በመጠባበቅ ላይ ነበሩት። እና ደረስኩና እኔ ስድስተኛ ሆንኩኝ። ከዛ ውስጥ አንደኛው ጠበቃ ዘጠኝ ሰዓት እንደገቡ ሌሎችም እንደዛው እንደሆነ ነው የነገሩኝ። በኋላ ጠብቁ ተባል። አስር ከአርባ ዘጠኝ ላይ ሁለት ጠበቆች፣ አንደኛው አቶ እሸቱ ወልደሰማያትን፣ ሁለተኛው ደግሞ ዶክተር ፍቅሩ ማሩ የእነሱ ለማነጋገር ሄዱ። ጠበቆች ውስጥ አንደኛው ሲፈቀድላቸው፣ አንደኛው ሳይፈቀድላቸው ወጣል። አራት ጠበቆች ወጣል ሳናነጋግር ማለት ነው። ለምንድን ነው ሳታናግሩ የወጣችሁት? ምርመራ ላይ ናቸው ገና ናቸው እየተባለ ነበር። እኛ ደግሞ በመሰረቱ የሚሰጡት ቃል በማስረጃነት ስለሚያዝ የሚሰጡት ማንኛውንም ቃል በነጻና በፈቃደኝነት አላንዳች ተገዳጅነት በነጻ ይል ናቸው በፈቃደኝነት መስጠት እንዳለባቸው እና በዛ የፊት ሂደት ውስጥ የራሳችንን አስተዋጽኦ ለማበርከት ነበር። ለፍርድ ሂደቱ ምን ማለት ሆነው? ለፍርድ ሂደቱ የራሳችሁን አስተዋጽኦ ማበርከት ማለት ነው። እኛ በማንኛውም መልኩ ወንጀለኛን ለማገዝ አይደለም፣ ባይሆን ለወንጀለኛ የቅጣቱን እንድቀነስለት ነው። ነገር ግን እነዚህ ወንጀለኞች አይደሉም፣ ተጠርጣሪ ናቸው። በወንጀል ተጠረጠሩ እንጂ ወንጀል መፈጸማቸውም ፍርድ ቤት አላረጋገጠባቸውም እና በሚሰጡት ቃል ላይ ትክክለኛ እና ሕጋዊ ሂደትን ተከትሎ የሆነ መሆኑን ለማየት ነበር እና ጠበቆቻቸው በሌሉበት ሁኔታ ነው እነዚህ ሰዎች ምርመራ እየተደረገላቸው ወይም ቃላቸውን እየሰጡት ያሉት ነው የሚሉኝ። በእርግጠኝነት ከየታወቃችሁ ይህንን እናንተ ምክንያቱም ኤደን ማነጋገር ካልቻል ማክሰኞ ዕለት ከሰዓት በኋላ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ቀርበው ጠበቆቻቸውን ቤተሰቦቻቸውን፣ የሃይማኖት አባቶቻቸውን ማግኘት መብታቸው እንደሆነ እና ማዕከላዊ በሳምንት ሮብና አርብ ሁለት ቀን የተባለው እንዲነሳና በፈለጉበት ሰዓት ገብተው ጠበቆችም ቤተሰብ ዘመዶቻቸውም የሃይማኖት አባቶቻቸውን በፈለጉበት ማነጋገር እንደሚችሉ የችሎቱ ሰብሳቢ ዳኛ ተናግረው ነበር። ትዕዛዝም ሰጥተዋል። ያ ትዕዛዝም አልተፈጸመም እና በኢፌድሪ ህገ መንግስት አንቀጽ አስራ ዘጠኝ ሀያ አንድ መሰረት የተያዙ ሰዎች የተከሰሱ ሰዎች በጥበቃ ስር ያሉ ሰዎች መብታቸው የተከበረ መሆኑን ግልጽ ስለሆነ ያም አልተከበረላቸውም ማለት ነው። ከአሁኑ ለመሆኑ ይሄ ነገር ያጋጠማችሁ ዛሬ ብቻ ነው ወይስ ከዛሬ በፊትም? እርስዎ እንዳሉ ከፍተኛ ፍርድ ቤት ከትናንትና ከሰዓት ነው ትዕዛዝ የሰጠው ችሎቱ። ትናንትም ሄደው እንደዚሁ የተመለሱ እንዳሉ ሰምቻለሁ። በውል የከሌ ከሌ ብዬ በስም አላቅም። ዛሬ ግን አብረን የነበር ነውን በውል በስም ማቃቸው ናቸው። እርስዎ ጥብቅና ሊቆሙላቸው እየተዘጋጁ ያሉት ተከሳሽ ጠበቃ የላቸው በአሁኑ ጊዜ ማለት ነው። ባለፈው ማክሰኞ አብሯቸው ከቀረቡ ጠበቆች አሉ የሚል ከማስ ሜዲያ ሰምቼ ነበር። እነማን እንደሆነ አላወቅሁም። ዛሬም እንደዛው ሲሄድም አላገኘውም እና ማንኛውም የእሳቸውን ኢንተረስት ያልተሳካ ፊት አንጻር ማራመድ የሚችል ሰው ማናገር ይችላል። አሁን ምንድን ነው ፖሊስ ያላችሁ እናንተን በዛሬው ቆይታችሁ ጠብቁ ጠብቁ ተባል እና መጨረሻ ላይ ምርመራ ላይ ናቸው አሉ። ሁለትም ሶስትም ወጣ ገባም ብለን ጠየቅ፣ በቃ የማይቻል ከሆነ እንል ስንል ጠብቁ ተባል። አሁንም የሆነ መጨረሻ ላይ እንደማይቻል ነገሩን እና ነገ ጠዋት ሁለት ሰዓት ተኩል ኖ ተባል በቃ ወጣል። ነገ ጠዋት ደግሞ እንሞክራለን። እስኪ ጠበቃ በሌለበት ሁኔታ ምርመራ ማካሄዱ አግባብ ነው ብላችሁ ታስባላችሁ? ከፍት የሚደበቅ ምንም ነገር ስለሌለ አግባብ አይደለም ብዬ ነው የማምነው። ነኝ ወደ አቶ መላኩ ለክርክር የሚሆን ለጥብቅና አብሯቸው ለመሄድ የገባ ሰው ስለመኖሩ በጭምጭምታ የሚሆን በማንኛውም መንገድ የሚያውቁት ነገር አለ እርስዎ ከኔ የተለየ እንግዲህ ሊኖር ይችላል ብዬ አላምንም፣ ምክንያቱም ሁላችን አብረን ነው የተቀመጥነው። የኢትዮጵያ ሕገ መንግስት አንቀጽ ሀያ አንድ ንዑስ አንቀጽ ሁለት በጥበቃ ስር ያሉና በፍርድ ስር ያሉ ሰዎች የህግ አማካሪዎቻቸውን የማግኘት መብት እንዳላቸው ይደነግጋል። የጠበቆቹን ስሙት አስመልክቶ ከፖሊስ የሚሰጥን ምላሽ ለማግኘት በመጣር ላይ ነኝ። ባገኘን ጊዜ አካተን እንመልሳለን።